ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ነሐሴ 15 2008 ዓ ም ምሽት ፕሮግራም ነው። በኢትዮጵያ ጉዳይ ስጋት አዘል ውይይት ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም። የዲሞክራሲ ተቋሞች ለዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአደግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው ኢህአደግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል ከተለያዩ ድርጅቶች ቀርቦለታል፣ ግን አልተቀበለውም። ረግጦት አልፎታል። ስለዚህ ዘለዓለም ኢህአዴግ እየጠየቁ መኖር ከሞኝነት የሚያስቆጥር ይመስለኛል። አራት ሰዎች አስተያየቶቻቸውን ያንሸራሸሩበት ውይይት አለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዘገባ ልውሰዳችሁ። ከትናንት በስተያ አርብ ነሐሴ 13 2008 ዓመተ ምህረት ችሎት ፊት ይቀርባሉ ተብለው ሲጠበቁ የነበሩት ከወልቃይት ሕዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ ለሁለተኛ ጊዜ ሳይቀርቡ ቀርተዋል። በዕለቱ ፖሊስ ተከሳሹን ያላቀረበበትን ምክንያት ለማግኘት ስንደዋውል ነበር ምንም እንኳ ዜናው ተቀንጭቦ የተነገረ ቢሆንም ከተለያዩ ወገኖች ያገኘናቸውን ምላሾች ዛሬ በመጠኑ እናሰማችሁ። የኮሚቴው ዋና ጸሐፊና የህዝብ ግንኙነት ኃላፊ አቶ ተሻገር ወልደ ሚካኤል ላቀው ተሰማ እንዲህ ነው ራሳቸውን የሚጠሩት ኮሎኔል ደመቀን የታሰሩበት ሄደው እንዳዩአቸውና እንደጠየቋቸው እንዳነጋገሯቸውም ገልጸውልኛል። ስለ ሌሎቹም የኮሚቴው መሪዎች ሁኔታ አንስተናል። እንግዲህ ኮሎኔል ደመቀን በተመለከተ በተለያዩ ህብረተሰቦች የተለያዩ የሚነሱ ነገሮች አሉ። ምንድን ናቸው? እንደኛ እንደ ወልቃይት ጠገዴ የአማራ ብሔረሰብ ኮሚቴዎች ወይም ደግሞ የእኛ ማህበረሰብ ጉዳዩን ከማንም በላይ ምንም እንኳ ከኢትዮጵያውያን ወንድሞቻችን ከአማራ ህዝብ ጋር አብረን ብንከታተለው እኛ ደግሞ የጉዳዩ የችግሩ ተጋፋጅ ስለሆነ በበለጠ በጥብቅ ነው የምንከታተለው። ከትናንትና ወዲያ ከማህበረሰቡ የሆነ ኢንፎርሜሽን ነበረ ወደ ሶስት ሰዓት አካባቢ። ምን የሚል በጎንደር ከተማ በርከት ያሉ የመከላከያ ሰራዊቶች ስለታዩ፣ በተለይ በቅጽል ስሙ አጋዚ የተባለ የሚጠላው ሰራዊት በቻሳ አካባቢ ስለታየ ማህበረሰቡ ከሶስት ሰዓት ጀምሮ ስልክ ተደውሎልናል፣ ጥንቃቄ የምታደርጉ የሚል ከመቼ? ሶስት ሰዓት ከትናንትና ወዲያ ማለት ነው። ዛሬ አርብ ነው እንግዲህ፣ ሮብ ማታ ማለት ነው። ማን ነው ደዋዩ? ማንኛው ማህበረሰቡ ሁሉ ሰው የራሱ ጉዳይ ስለሆነ ይከታተላል። እንግዲህ ስም መጥቀስ አያስፈልግ ለጥቆማ ማለት ነው የሚነግሯችሁ የሚደውሉላቸው። አዎ፣ እሺ። ከዛ በኋላ እኛ ተነሳን ጠዋት እኔ እንዲያውም የመንግስት ሰራተኛ ነኝ የሆነ ስራዬ ገብቼ ከዛ በኋላ አስፈግጄ ወደ ሀያ ምን ሆኑ ወጣቶች፣ የኛ ልጆች ከወልቃይት የወልቃይት ልጆች ተገዴ ወልቃይት ያኗቸው ልጆች መን ኮኔሌሉን በአግባቡ ሂደን ጠይቀናቸዋል። እና በቦታው የነበረው አካባቢው በጣም ሰላም ደስ የሚል ግቢው በተለይ ማመስገንም ፈልገው የማረሚያ ቤት ጥበቃዎች በጣም ኮሚኒ በጥንቃቄ ነው የሚጠብቋቸው። ምክንያቱም እኔ በእድሜ ወይም ትንሽ ገፋ ያልኩ ስለሆነ ብዙም ስፔሻ በስራ ባህሪ ስለሚያውቁኝ በእኔ ላይ የተሰሱን አላደረጉም። ግን በወጣቶቹ ላይ በተለይ እያንዳንዷን እያንዳንዷን መሳሪያ የነበራቸውም ፍቃድ ያለው መሳሪያ ያላቸው ወጣቶች ነበሩ ተፈትሸው እያንዳንዷት ቅበት ተፈጥረ ነው የገባ ነው። በኮኔሩ ደህንነት ሲባል ማለት ነው። ከገባም በኋላ ልዩ የሆነ ቦታ ላይ ነው ተቀምጦ ያገኘናቸው፣ ጠይቀናቸው በጥሩ ሁኔታ ተለያየተናል። በአስራ ሶስት ቀጠሮም ለነበረ ነበረ እኔ አልሄድኩም ከቦታው ግን ሰውካ ይቻሉ ከኮሚቴው ሰውካ ይችቻለሁ ግን የጎንደር ወጣቶች ጉዳዩ የራሳችን ነብለው ስለሚይዙት እስከ ፒያሳ አካባቢ ተዘግቶ ኮኔሉ ፍርድ ይቀርባሉ ተብለው ህዝቡ ወጣቱ ወጥቶ ነው የነበረው። በቁጥር ማስክ ለማቅረብም አይቻልም። ምክንያቱም በከተማዋ ላይ ከበርከት ያለ የልዩ ኃይልና የመከላከያ ሰራዊት እኔ ያየኋቸው ራሱ ወደ አራት የሚሆኑ ፓትሮሎች ከባድ መሳሪያ ጭነው ሲዘዋሩ ነበሩ። ህዝቡ ግን እንዲያው እንደዚህ ዝም አላያቸውም። ህዝቡ ምክንያቱም የእኛ ዜጎች ስለሆኑ ብዙም ጥርጣሬ ያልነበረውም ህዝቡ ያው ሲዞሩ ነበሩ። ግን እነዛ ወጣቶች ኮሎኔሉ የሚቀርቡ በነቂስ ስለወጡ ቦታው ስለተዘጋ በዛሬው ቀንም ወደ ፍርድ ቤት ማቅረብ አልተቻለም። እንግዲህ ለተኛ ኮሚቴዎች የቀረበልኝ ምንድን ነው? ለሀያ አራት ተቀጥረዋል። ለነሐሴ ሀያ አራት ነሐሴ ሀያ አራት ይሄን ያለው ሌላው ከዚህ ግን አብሬ እንደው እንዳጋጣሚ ሆኖ የምነግር በአካባቢያችን እኛ በአማራ ብሔርተኝነት ብለን ነው ወይ ደግሞ እኛ የነበረው በባህላችንም ስራችንም በሁሉም ስሜታችንም ያው የአማራ ህዝብ ነን ከአማራ ጋር ነው የነበርነው። አማራንን የሚል አመለካከታችን የነበረው ማንነታችን ይመለስልን ብለን በመጠየቃችን በሶስቱ ወረዳዎቻችን በተለይ ቃፍታ ሁመራ ላይ፣ ወልቃይት ላይ፣ ጠገዴ ላይ ከፍተኛ የሆነ የትግራይ ልዩ ኃይል አስፍረው ህዝቡን መውጫ ማግቢያ ነው ያሳጡት። አንድ ሰው ወደ ሽንት ቤት ከደራሱ ሁለት ልዩ ኃይል ነው የሚያብሮ የሚከተሉ የክልሉ ማለት ነው ከባደሮቹ ጋር የክልሉ ልዩ ኃይል የክልል ትግራይ ልዩ ኃይል በከፍተኛ በጥበቃ የኛን አካባቢ ህዝብ በከፍተኛ በአፈና የሚገኝ ይሄ እንዳለ ሆኖ ደግሞ ጋዜጠኛ ብሎ ፈረንጅ ያለበት ሆን አፍተር የሚባል ድረገጽ ያላቸው እንግዲህ እነሱ ደጋፊ ሊሆኑ ይችላሉ። ዛሬ ወልካዊት ላይ አድረምስ ወይም ኦፋርግስ ማርያም ላይ ከተማዋ ላይ በጌንቶ የእኛ ወጣቶች የራሳቸው የተደራጁ ወጣቶች ይችላሉ ትልልቅ ሽማግሌዎቹን አቅርበው የወልቃይት ሕዝብ ምን እንደሆነ አመጣጡም ባህሉ ምን እንደሆነ ታሊብ ሽማግሌዎች አስረድተዋል። ከዛ ካስረዱ በኋላ ግን እነሱ በብልጣ ብልጥነት ሴሩን ከይረው ወደ ሳሲዘው ወደ ቆራሪስ የሚባል ማይገባ የሚባል ወደ ደውላ እንደሆነ የገዳሙ አካባቢ ያሰፍሩበት ቦታ ወደዛ ነው የወሰዷቸው ሰዎች። በምን እዛ አካባቢ በሪሴት ምመት የመጡ እንግዲህ የተለያዩ ሰዎች አራት መቶ ይላሉ፣ ሰባት መቶ ይላሉ። በተለያየ በቃፍታ ሑመራ በወልቃይት በጠገዴ ያሰፍሯቸው ተፈራጣይ ስላላቸው እነሱን እኛ ትግሬ ለማስረኘት ይዘዋቸው ሄደዋል፣ የሚል መረጃ ደርሶኛል። ይሄ ደግሞ በጣም ነውር ነው። ትናንትና በአደባባይ ዳንሻ ላይ ወልቃይት ላይ በመኪና እያጓጓዙ እኛ ትግራይች ነን እያሉ የትግራይ ተወላጆች ይሉ ነበር። እኛ በትግራይነታቸው እናከብራቸዋለን፣ ግን ወልቃይትን መተካት አይችሉም። ባለፈውም ከወደስ ዓመት በፊት ወልቃይት ላይ ሰላማዊ ሰልፍ ለማድረግ ተሞክሮ ከእንግዲህ ይበቃችኋል፣ ባለፈው በበጋው እኛ ወልቃይት ነን እያላችሁ ስማችሁ ስታነሱ ነበረ፣ እንግዲህ ወልቃይትን እናንተ መተካት አችሉ ይበቃችኋል፣ ብለዋቸው ነው ሰላማዊ ሰልፍ ተቋረጠ። የኮሎኔል ደመቀ የጤንነታቸው ሁኔታ መንፈሳቸው ምን ይመስላል? አግኝታችኋቸው ነበረ እና

በተከበረው የአማራ ህዝብ በተለይ አርማጭሆና የጠገዴ የበለሳ ህዝብ ያው ታውቀዋል። የአፋኝ ቡድን በችምብል ለብሶ ፌዴራል የአሸባሪና ግብረሃይል የሚባል የውሸት ችምብል ለብሶ ወደ አምሳ ሰው አሰማርተው ሊያፍኑ መጥተው ተወሰኑ እንደኔ ያሉ ሲሄዶችን አራት ሰው አፍነው ኮኔሌ ለማፈን ሲሄዱ አልተሳካላቸውም። ከዛ በኋላ ኮኔሌሉ አሁን ያሉበት ደረጃ በጣም በክብር ነው። ምክንያቱም ህዝብ ነው ያስረከባቸው። ህዝቡ በእጅ ይዞ በከንቲዋ ነው ያስረከበ። በአጋጣሚ ከንቲዋ በአሁኑ ሰዓት በአካባቢ የለም እየተባሉ ይታማል። የህዝብ አደራ መወጣት ያለባቸው ብያምን አለ እሱ መጨረሻ። ለምንድን ነው በአካባቢ የሌሉት? እኔም ራሴ ላገኛቸው ብዙ ጊዜ በተደጋጋሚ ደውዬ አላገኟቸውም። ያው የፖለቲካ ጉዳይ አይታወቅም። እኔ በፖለቲካ እንትንያን አገብቼ ጣልቃ ገብቼ አልናገርም። ግን በቃል በጋቡት የህዝሙ ቃል መመለስ ስላልቻሉ ካለቆቻቸውም የሚደረግባቸው ስታና ማሳራት እንግዲህ በተለያየ መንገድ እንግዲህ እነሱ ጸባያቸው ታውቋቸዋለህ የሚፈልጉ ሰው ካልፈለጉት ራሳቸው አባል ጀምሮ ነባር የህዋት አባሎች ያው በውጭ በአውሮፓ በአሜሪካ ሆኖ ነው የሚጮሁት። ኮሎኔል ደመቀን አነጋግራችኋቸው ነበር? እናንተ በግል አግኝታችሁ? አዎ፣ ኮሎኔል እኔ ቤተሰብ ነኝ አብር እኔ ጸሀፊ ስለሆንኩ ከሆነ ጸሀፍ ኮሚቴው አብር የምንሰራው አሁን የዝግኝቱ የምሰራ ነኝ። ቁጭ ብለን ትናንትና አብረን አውርተናል። ምን ተባባላችሁ? የተፈለገ መስዋዕትነት ቢከፈልም ትግሉ ይቀጥላል አደራ ያሉ። ግን ሁለት ነገሮች አደራ ብለውኛል። አንደኛ ዘሩን መሰረት ያደረገና ንብረትን ያደረገ ዘመቻ ይሄ የእኛ የኛ መነሻችን አይደለም እኛ የተነሳ ነው ማንነታችን እንዲከበርልን ነው የጠየቅነው ህገ መንግስቱ መስርተን ነው በሰላማዊ መንገድ ነው አሁን የሚካሄድ ያሉት ስንት የያዘሉ ነገሮች ቤት መስበር ዘር መሰረት አድርጎ ሰዎች መምታት ይሄ ራሱ የገዢ ፓርቲ አደራጅቶ የሚያደርገው ተንኮን ነው ይህንን ልትታገሉ ይገባችኋል አንደኛ ይሄ ነው በሁለተኛ ደረጃ የተጀመረው ትግል ለአንዲት ደቂቃ ብትሆን መቆም የለበትም። ቀጥሉ። በተለይ አንተ አደራ አለብህ ኢዱኬሽን ባግራውንድ ከድሜ አካባቢ ከሚያውቁት አደራ አለብህ። ይህን ልትወጣ ብለው ለእኔ አደራ ሰጥተዋል። ከዛ በተረፈ የጤንነታቸው ሁኔታ መንፈሳቸው እንዴት ነው ኮሎኔል ደመቀ? በጣም በጣም በጣም በኩሩ መንፈስ ምክንያቱም ከመጀመሪያም እኮ ከሄዱ ሲታገሉ ያውቁታል። በሄዱባቸው የጦር ሜዳዎች ውጭ ሂደውም በአደረጉ ተጋሎ አገር ውስጥም ጥሮታ ወጥተው ሲመለሱ እኔ ይገርምሃል፣ ጥሮታ ወጥተው እኮ ተመልሰው በክራይ ቤት ነው የሚኖሩት። ምንም አይነት እንደ ሌላው ኮራፕት ሊሆኑ አይደሉም። በቅም ፈላጊም አይደሉም፣ ዝና ፈላጊም አይደሉም። በቃ በንጹህ በኢትዮጵያዊነት የሚያምኑ ናቸው። አሁንም እንደውም ይገርምሃል፣ እኔ መልካቸው ደህና ሆኖ ነው ያገኙት፣ መንፈሳቸው ጥሩ ሆኖ ነው ያገኙት። ሌሎች ውስጥ የታሰሩት የወልቃይት ኮሚቴ አባላት በምን ሁኔታ ላይ ነው የሚገኙት? የታሰሩት እኛ ቤተሰቦቻቸውን የሚመለከታቸውን በተለይ አቶ አካላዊ ዛቴን ሚስቱን፣ አቶ ጌታቸው አደመን ልጁን፣ እና አቶ አለነ ሻማና አቶ መብራቱ ጌታውን የሚባሉ ናቸው። አራት ናቸው። ከአዲስ አበባ አዲሱ ቀረበ የሚባል አንድ ወጣት ልጅ ሚስቱ፣ ባለቤቱ ያለችው አንድ ወጣት ልጅ ታፍኖ ብናል። አቶ ነጋ ባንቺሆን የሚባሉም ከአዲስ አበባ ታፍነዋል። ቤተሰቦቹን ልከን በአረዳ ነው መሰረት የተሻለ ሁኔታ ነው ያለው ምንም አይነት ህይወታቸው ት ድብደባ ምናም አደረሰባቸውም፣ ያሏቸው በእድሜም እግዚአብሔር አይፈቅድልኝ እነሱ የተናገሩ የሰጡት ቃል ነው። የሰዎቻቸውን በተግባር አይተዋቸው ተመልሰዋል እና በአሁኑ ሰዓት ወደ ሶስት ጊዜ ወደ ፍርድ ቤት እንደቀረቡ ሰምተናል። ግን የቀረበባቸው ክስ ቻርጅ የለም። ያው እንደተለመደው የፎርጅድ የሆነ ልክ ከአሸባሪዎች ጋር ግንኙነት እንዳላቸው አስመስሎ የማቅረብ ይሄ የተለመደ ዘፈናቸውን ይቀጥሉበታል። እኛ ደግሞ ምን እለው ከማንም በላይ ሳቢያ ወይ ደግሞ ኤርትራ መንግስት የሚቀርበው ለትግራዮች ነናባ አባይ ስፋቱ ለእነ ስብሀት ነጋ ለእነ አባይ ፀሐይዬ ለእነ አባይ ወሉ ይቀርባሉ ብለን የምንነግረው በደንበር ለእኛ ኤርትራ ለእኛ አትርቅም። ሁመራ የሆነ ሰባት ኪሎሜትር ናት። ማጅ ስበር አካባቢ ስለተማርኩ ሁመራ ስለተማርኩ ከማንም በላይ አሸባሪ ከሆኑ ምስመት የሚል እምነት አለን። ኦርጅ ደሆነ ግን ያው ስልጣናቸው ተጠቅመው በገንዘብ ሰጥተው ደልለው የእኛን ዜጎች የሆነ ጅሉ ነገ እግዚአብሔር ደግሞ ትልቁ አምላክ ትል የዋልድባ ገዳም ስላለች በመካከላችን በትግራይና በአማራ ክልል በአማራ ክልል ያለው የዋልድባ ገዳም ስላለ ነገ ገዳሙ ገዳሙን ፈርደን የገዳሞች የአባቶች ጸሎት ይፈርደናል። አቶ ተሻገር ሀይለ ሚካኤል በጣም አመሰግናለሁኝ። ለጊዜው ተሻገር ለሚካኤል ላውቀው ተሰማ ነው ባለ እኔ በአጋጣሚ ፋዘሬ ፖሊስ ሰራዊት ነው የነበሩ እኔ የካፍቲያት ሆነ በእናቴ ወልካይ ተገሬ ካፍቲያ ተወላጅ ነኝ። አባቴ ግ ሲኒ ማዳገር ሶሎ ኮርስ ነው የነበረው። ተሻገር ወንደሚቻ ላቀው ተሰማ ነው። በጣም አመሰግናለሁ አቶ ተሻገር። እኔም አመሰግናለሁ። በሌላ በኩል ደግሞ ጎንደር ውስጥ ባለፉ ሳምንታት የተቀጣጠለውና እስካሁንም ውጥረት አንግሶ ያለውን ሁኔታ ለመፍታት መንግሥትም ጥረት እያደረገና ልዑካኑን እየላከ ከሰው ከሽማግሌዎችም ጋር እየተነጋገረ መሆኑን ራሱም ሲያሳውቅ ቆይቷል። ከሳምንት በፊት ወደ ጎንደር ሄደው የነበሩ የኢህአደግ አንጋፋ መሪዎችና የመንግሥቱን ባለሥልጣናት ሆነው ለብዙ ዓመታት ያገለገሉ የክልሉ ተወላጆች መፍትሔ እንደሚፈልጉ ቃል ገብተው እንደነበረ ከትናንት በስተያ ዓርብ ከከተማው ያነጋገርኳቸው ነዋሪዎች ጠቁመዋል። የአንዱን ሀሳብ እንሆ። መልካም እንግዲህ፣ ዛሬ ምን ሆነ? ስለ በቀደም ሲል አቶ በረከት ስምኦን እና አቶ አዲሱ ለገሰ ሰባት ቀን ስጡን፣ የታሰሩት ሁሉ ይፈታሉ፣ ጥያቄያችሁን በጠየቃችሁ መሰረት ይፈታል የሚል በገቡት ቃል መሰረት ዛሬ ነበር ሰባተኛ ቀኑ። ለሀገር ሽማግሌዎች ነው የገቡት። አዎ ለሀገር ሽማግሌዎች የገቡት ቃል ማለት ነው። እሺ እንግዲህ እስከዚህ ጭጥበት ድረስ ቃላቸው አልጠበቁም እና ያም ከመሆን አልፎ ኮሎኔል ደመቀ ዘውዱ ወደ ቀጠሮ ይቀርባሉ ተብሎ ነበረ። ወደ ቀጠሮ አልቀረቡም። ህዝቡም ወጥቶ ነበረ። ግን አካባቢው ከህዝቡ በላይ የሆነ የመከላከያ ሰራዊት አካላት ቦታውን ስለከበቡት ወደ ፍርድ ቤቱ ማለት አልቻለም በተጨማሪ ፍርድ ቤቱ ለሀያ አራት ቀጠሮ ሰጥቶ እኔ ባለው ሁኔታ ፖሊስ ሊያቀርቡ አልቻለም ፖሊሶች አሁን ባለው የህዝቡ እንትን ማቅረብ አንችልም በሚል ባቀረቡት መሰረት ነው ለሀያ አራት የቀረበው ለነሐሴ ሀያ አራት አስራ አንድ ቀን ፖሊሶቹ ራሱ አዎ ፖሊሶቹ ራሱ በተዘዋዋሪ ችሎት ባለበት ደረጃ ቦታ መጥቶ እንትን ተገበሉት እንጂ እኛ ሀላፊነት ወስደን ማቅረብ አንችልም የሚል እንትን እንዳቀረቡ እና በዚህ ምክንያት ነው ቀጠሮ እንደተራዘመ የሰማት ችሎቱ እዛ ኮሎኔል ደመ በቃ ያሉበት እስር ቤት ድረስ ሄዶ እንዲሰየም ነው የጠየቀው። ፖሊስ ማለት ነው። አዎ አሁን ተዘዋዋሪ ችሎት የሚባል ነገር አለ። ሰውየው መቅረብ ካልቻለ ባለበት ቦታ ድረስ ሄዶ የመሰየም እንትን አለው እና ያ ያ ይደረግ። ካልሆነ አሁን ባለው ትኩሳት፣ አሁን ባለው ሁኔታ ኮሎኔሉን ኃላፊነቱን ወስጄ ማቅረብ አልችልም። ምን ማለት ነው? ማለቱማ እንግዲህ የህዝቡ ስሜት አለ፣ ይለቀቅልን አይነት ስሜት። እሱ ንጹሕ ሰው ነው በአልሞት ባይ ተጋዳይነት ያደረገውን እንጂ ፈጽሞ ወንጀል የለም የሚል የህዝቡ እንትን አለ። ተከታታይ ንትኖች ሲደምጡ የነበሩ ከዚህ በፊት እና ከዛ አንጻር እንደዚህም ያንን ከህዝቡ ጋር ሆኖ የሌላ ነገር ሊያደርስ የሚችል አካል ሊኖር ይችላል። ለራሱ ፖለቲካዊ ጥቅም ምን ሊያደርግ እንደሚችል አይታወቅም እና ይሄ ነገር ከአቅሜ በላይ ነው። ያን ነገር ይዤ መቅረብ አልችልም፣ ኃላፊነት አልወስድም በማለቱ ነው ችሎቱ የተራዘመው። እና የነሱ ጥያቄ በተዘዋዋሪ ችሎት ቀድም እንዳልኩት ነው፣ እዛ እንዲቀርብ ነው። ችሎቱን ለነሐሴ ሀያ አራት ሲቀጥር ታዲያ ምን ብሎ ወስኖ ነው የቀጠረው? እንዲያቀርብ ነው ፖሊስ ኮሎኔል መቀን ወይስ እዛው ሄዶ ሊሰየም ነው እሱ እርግጠኛ አይደለውም። እዛ ሄዶ ሊሰየም ይሁን ሊያቀርብ ግን የመጨረሻ ቀጠሮ ነው የተባለው። በኮሎኔሉ ጉዳይ የመጨረሻ ቀጠሮ ክሱን ለመስማት ማለት ነው የመጨረሻ ቀጠሮ ነው የተባለው። ለመሆኑ ስንት ሰው ወጥቶ ነበረ የኮሎኔል ደመቀን ጉዳይ ለመከታተል? ቁጥሩ ይህን ያለ ማለት ይከብዳል፣ ግን በጣም ብዙ ቁጥር እንደተለመደው ብዙ ቁጥር ሰው ወጥቶ እንደነበረ ነውና በነገርኩ በመከላከያችሁ ምክንያት ምስል እንደሆነ የኮሎኔል ደመቀ በቀጠሮ መሰረት ለሁለተኛ ጊዜ ፍርድ ቤት አለመቅረብ ምክንያቱ ምንድን ነው? የክልሉ ውስጥ ጸጥታና ሰሞኑን ይስተዋላል የሚባለው የተጠናከረ የጸጥታ ጥበቃ እንቅስቃሴ ምንድን ነው? ከትናንት በስቲያ አርብ አግኝቼ ያነጋገርኳቸው የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ዝርዝር የቴክኒክ ጉዳዮች የፍርድ ቤቶችና የጦሩ ናቸው ብለውኛል። በእኛ በኩል ያው እንደሚታወቀው ይሄ ጉዳይ በፍርድ ቤቶች የተያዘ ነው። በእኛ በኩል የምናውቀው ማንኛውም በህግ የተጠረጠረ አካል እና የተፈለገ በህግ ጥላ ስር የዋለ አካል ፍርድ ቤቶች በአሰራራቸው እና በደንባቸው በህጉ መሰረት እንደሚይዙትና ህገ መንግስታዊ አካሄዱን ህጋዊ አካሄዱን ጠብቆ እንደሚሄድ ነው የምናውቀው። ከዛ ውጭ ግን በህግ የተያዘው ጉዳይ የየዕለቱን እና የየሳምንቱን ውሎ እና ለምን እንዴት የሚሉትን ነጥቦች ፍርድ ቤቶች አሰራራቸውን እና የችሎት ደንባቸውን ጠብቀው የሚፈጽሙት የሚወስኑት እና ቢጠየቁም አብራሪያ የሚሰጡበት ጉዳይ ነው እና በእኛ ደረጃ ይሄን ጉዳይ የምናየው በህገ መንግስቱ ጥላ ስር በህገ መንግስቱ አሰራርና ደንብ መሰረት፣ በህግ አሰራር ደንብ መሰረት ለመሰራት በሚያመች የህግ ጥላ ስር መኖራቸውን ነው የምናውቀው እና ዝርዝር ቴክኒካዊ ጉዳዮች የፍርድ ቤቶች ስራ ስለሚሆን እና በእኛም ደረጃ እያንዳንዱን ጉዳይ በዚህ ደረጃ ተንትኖ መግለጽና መግባት የፍርድ ቤቶችን ነጻነትም የሚጋፋ ስለሆነ በእኛ ደረጃ ጠቅላላውን ጉዳይ ነው የምናውቀውና ቴክኒካዊ ጉዳዮች የፍርድ ቤቶች ናቸው የሚሆኑት። ጎንደር ላይ ከትናንትና ወዲያ ጀምሮ ዛሬም በጣም ከፍተኛ የሆነ የጸጥታ ጥበቃ ኃይል መሰማራቱ እየተሰማ ነው እንደውም አንዳንድ ፓትሮል ደረጃ የሚንቀሳቀሱ ተሽከርካሪዎች ከባድ መሳሪያ ጠምደው ከተማ ውስጥ ይንቀሳቀሳሉ ይባላል። እንግዲህ የመከላከያ ኃይል ስምሪት በአጠቃላይ ሲወሰድ ቀድሞ የነበረበት ነው። በክልላችን በአጠቃላይ ሲወሰድ ማለት ነው። ይሄ በመጠኑም ይሁን በአይነቱ የጸጥታው መዋቅር የመከላከያ ሰራዊታችን በራሱ ሁኔታ ገምግሞ ከቦታ ቦታ በመንቀሳቀስ ዝርዝር ሁኔታዎችን የሚፈጽምበት የኅብረተሰቡን እና የሀገሪቱን ሰላም የሚያረጋግጥበት ሁኔታ ነው ያለው። ይሄ እንደተጠበቀ ሆኖ አሁን ባለው አጠቃላይ ሁኔታ ሲወሰድ በክልላችን በአይነትም በመጠንም ቀደም ካለው ሁኔታ ልዩነት ያለው የሰራዊት እንቅስቃሴ የለም። ቀድሞውንም ቢሆን ጎንደርና አካባቢው እዛውም አካባቢ የመከላከያ ኃይላችን ካምፕ አለ። ይሄ አካባቢም በሌሎች አካባቢዎችም የሰራዊቱ እንቅስቃሴ መሰረት የሚያደርገው የሰራዊቱን አመራር ግምገማ አጠቃላይ ክልላዊና ሀገራዊ ሁኔታ እንቅስቃሴና በዛ ግምገማ ላይ የተመሰረተ ውሳኔ ነው የሚሆነው። እኛ ግን በጥቅሉ የምናውቀው በክልላችን ሰራዊት የሚንቀሳቀስባቸው አካባቢዎች በመጠንም ይሁን በአይነትም ከወትሮ በተለየ ሁኔታ የለም። ከዛ ውጭ ግን በሰራዊቱ ቴክኒካዊ ግምገማ ምናልባትም በኛ የፖለቲካ አመራሮች ሳይሆን በወታደራዊ መስክ በተሰማሩ አመራሮች ትንታኔና ምላሽ የሚሰጠው ሆኖ በየአካባቢ ያለውን ሁኔታ ያገናዘበ እንቅስቃሴ እንደሚኖር ነው የሚገባን። በእኛ በኩል ልዩ ሁኔታ ግን አለ ተብሎ የሚወሰድ አይደለም። ይሄ በዝርዝሩ ከሰራዊቱ ከዚህ ቦታ በዚህ ሰዓት ተነስቶ ወደዚህ ተንቀሳቀሰ፣ ይሄ ለምን ይሆን የሚለው ዝርዝር ጉዳይ መሰጠት ያለበት በወታደራዊ መዋቅሩ አመራር ነው የሚሆነው። ይሄም ከወታደራዊ መዋቅሩ አኳያ ሲወሰድ ቴክኒካዊ ጉዳይ ነው የሚሆነው እና በእኛ ሁኔታ ግን የተለየ ሁኔታ የለም ግን ሰራዊቱ ዛሬ በአንዱ አካባቢ ሰፋ ባለ ሁኔታ ሊንቀሳቀስ ይችላል። ነገ ደግሞ በሌላ ቦታ። ይሄ ክልላዊና ሀገራዊ ሁኔታዎችን በመገምገም የሚፈጸም ነው የሚሆነው ማለት ነው። እና የተለየ ሁኔታ አለ ብሎ መውሰድ አይቻልም፣ ከመጠንም ከአይነትም አኳያ ማለት ነው። በአጠቃላይ ክልላዊና ሀገራዊ ሁኔታውን ስንመዝ ነው የክልሉን ሰላም ስ አስመልክቶ በአጠቃላይ የሚታይ ሁኔታ አለ፣ በጎንደር የሚኖር በሌላ አካባቢዎች። በተለይ ዛሬ እንግዲህ ምንድን ነው በአጠቃላይ በክልላችን ያለው ሁኔታ አሁን በክልሉ በሁሉም አካባቢ ተቃዋሚዎች ቀደም ብለው የተነሱ ብጥብጦች ያስከተሏቸውን ጉዳቶች በመመልከት የሚበዛው ግጭቶች የተከሰቱባቸው አካባቢዎች እና ጉዳት የደረሰባቸው አካባቢዎች እዛው የሰሜን ጎንደርንና ና የጎንደርን አካባቢውን ጨምሮ ያሉ ወረዳዎች ላይ ህብረተሰቡ ጉዳት የደረሰባቸውን ሰዎች የመደገፍ በሂደቱ ደግሞ ዘረፋ ተካሂዶ ነበረና የተዘረፉ ንብረቶችን የመንግስትም የግለሰቦችም የማስመለስ ተጨባጭ እንቅስቃሴ ውስጥ ገብቷል። ህብረተሰቡ ራሱን እያደራጀ እነዚህን የመመለስ የመንግስት ተቋማትንም ቢሆን አንዳንዶቹ አካባቢዎች አልፎ አልፎ ጥቃት የደረሰባቸው በአቃጠል የተከሰተባቸው አሉ። ቢሮዎች እንደዚህ እነዚህንም ህብረተሰቡ ራሳችን እንሰራዋለን፣ ራሳችን እንገነባለን የሚል እንቅስቃሴ ውስጥ ገብተዋል። አሁን በተጨባጭ ህብረተሰቡ በአጠቃላይ ሲወሰድ መረጋጋቱ እያደገና እየተሻሻለ የመጣ ነው። ይሁን እንጂ ግን ይሄ መረጋጋት አንደኛ እንዳይቀጥል ቢቻል ቢቻል ደግሞ ወደ ባሰ ሁኔታ ሄዶ ግጭት የተከሰተባቸው አካባቢዎች ወደ ቀድሞ ግጭታቸው እንዲገቡ፣ ግጭት ያልተከሰተባቸው አካባቢዎች ደግሞ ግጭቱ እንዲስፋፋና ክልሉ ወደ ማያባራ ቀውስ ውስጥ እንዲገባ ማህበራዊ ሚዲያውን በመጨመር በሌሎችም አግባቦች ጥሪዎች ሲተላለፉ፣ ቅስቀሳዎች ሲካሄዱ ሰላማዊውን ህብረተሰብ ተጽዕኖ የሚያሳድሩ ጉትጎታዎችና ማስፈራሪያዎች ዛቻዎች እየተከሰቱ ህብረተሰቡ መንግስት ትዕግስቱን ስላበዛው ይህንን ሁኔታ ሊቆጣጠር እንደሚገባና የህግ የበላይነትን የማስከበር ሚናውን እንዲጫወት ህብረተሰቡ በተለያዩ አግባቦች ለመንግስት እያሳሰበ ያለበት ሁኔታ ነውና ከእለት እለት የመሻሻል ሁኔታ በክልላችን እየታየን ያለው አሁን አቶ በረከት ስምኦንና አቶ አዲሱ ለገሰ ባለፈው ሳምንት ውስጥ ከሀገር ሽማግሌዎች ጋር ተሰብስበው ለጥያቄዎቹ በአንድ ሳምንት መልስ እንሰጣለን ብለው እንደነበር እና ዛሬ ሳምንቱ እንደሆነ ወይም ሰባተኛ ቀኑ እንደሆነ ምንም ምላሽ እንዳላገኙም የሚናገሩ አሉ እና አንደኛ፣ ለምንድን ነው የተባለው ቃል ያልተከበረው? ሁለተኛ፣ መቼ ነው መልስ ያገኛሉ ተብሎ የሚታሰበው ከመንግስት? ጥያቄዎች እንግዲህ በሁሉም ጥያቄ በአንድ ምሽት አይመለስም። አንተም እንደምትገነዘበው የአጭር ጊዜ መካከለኛና፣ የረጅም ጊዜ የሚወስዱ በህገ መንግስቱ ማዕቀፍ ውስጥ ምላሽ የሚሰጣቸው በከተማም አስተዳደር በዞንም በክልልም ደረጃ ምላሽ የሚሹ ጥያቄዎች ናቸው በህብረተሰቡ የተነሱት። ስለዚህ እነዚህ በህብረተሰቡ እንደየደረጃው ምላሽ የሚሹ ጥያቄዎች አንደኛ እንደ ክብደታቸው ሁለተኛ እንደሚወስዱት ጊዜ በጀት የሚጠይቁ ከሆነም እንደ በጀት አግባባቸው ምላሽ የሚያገኙ ናቸው ስለዚህ መቼ ነው የትኛው ጥያቄ መልስ የሚያገኘው የሚለውን እርግጠኛ ሆኖ መናገር የሚቻለው ማንኛውም ጥያቄ መንግስትና ህዝቡ ተደማምጦ ተነጋግሮ ተመካክሮ መፍታት እንደሚችል ምላሽ መስጠት እንደሚችል። ይሄ ደግሞ እንዲሆን የመጀመሪያ ጉዳይ ሰላምና መረጋጋትን ማረጋገጥ፣ ብጥብጥን ማስወገድ፣ ሁከትን ማስወገድ ነው። ይሄ በሆነበት ሁኔታ ችግሮች ይፈታሉ። መቼ የትኛው ችግር ይፈታል የሚለው ግን በክልሉና በሀገር ደረጃ በመንግስት ደረጃ ተመክሮበት እንደየሚወስደው የሚወስደው ጊዜ የሚፈታ ነው እና አሁን በዚህ ደረጃ እያንዳንዱን ጥያቄ በዚህ ቀን ይሄን በዚህ ቀን ይሄንን እንፈታለን ብለን ማስቀመጥ ህብረተሰቡን ማታለልንም ነው የሚሆነው። ስለዚህ በእነሱም ውይይት ባልኖርም እንኳን በዚህ ማዕቀፍ ውስጥ ውይይታቸው እንደሚመራ በማመን እንደየጊዜ ርዝማኔያቸው ጥያቄዎቹ ግን ከህብረተሰቡ ጋር በመሆን ምላሽ የሚሰጣቸው ጥያቄዎች ምላሻቸውን ያገኛሉ እና መቼ ነው ጥያቄዎቹ የሚመለሰው ለሚለው፣ እንደየ አግባባቸው በጊዜ ርዝማኔና እጥረት የሚወሰኑ ይሆናሉ ማለት ነው። ላልተመለሱ ጥያቄዎች እየተዘጋጀ ያለው ምንድን ነው? አደባባይ እየወጡ ድምጻቸውን የሚያሰሙ ኢትዮጵያውያን የሚያካሂዷቸው ሰልፎች እገሌ የሚባል ባለቤት የሌላቸው መሆኑን መንግስትም ተቃዋሚዎችም ሲናገሩ ይሰማል። ተቃዋሚዎቹ ባለቤቱ ህዝቡ እራሱ ነው ሲሉ፣ የመንግስቱ ባለሥልጣናት ጸረ ሰላምና የሁከት የሚላቸውን ኃይሎች በተደጋጋሚ ይከሳል። ለመሆኑ ባለቤት አልባ ንቅናቄ ምንድን ነው? ለሰልፎችና ለስብሰባዎች እውቅና መስጠትና አለመስጠት መፍቀድና መከልከል ከሚባሉ አገላለጾች በምን ይለያል? እዚህም እዚያም እየገነፈሉ ለሚወጡ ጥያቄዎች የመንግስቱ ድርሻና ምላሽ የተቃዋሚዎችስ ቦታ፣ መጠን፣ ስፋትና ጥበት እስከምን ድረስ ነው? የኢትዮጵያ የመንግሥት ባለሥልጣናት ተቃዋሚዎችና ሕዝብ የሚገዙበትን ሕገ መንግሥት ምን ያህል ያውቁታል? ያከብሩታል? ለመሆኑ ኢትዮጵያ ዛሬ ምን ላይ ትገኛለች? መጪ ዕጣዋስ ምንድን ነው? ሁሉንም ወገኖች አካተን ውይይታችን ይቀጥላል። በሌላ በኩል ግን ከትናንት በስቲያ ዓርብ አዲስ አበባ ላይ በተካሄደ የዓለም አቀፍ የሰብአዊነት ቀን ስብሰባ ላይ የተገኙት የዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር የኢትዮጵያ ቢሮ ዳይሬክተር ሌስሊ ሪድ ባደረጉት ንግግር ማንም ሰው ሐሳቡን በሰላማዊ መንገድ በመግለጹ ምክንያት መሞት የለበትም ብለዋል። በኢትዮጵያ የአሜሪካ አምባሳደርን ፓትሪሽያ ሐስላክን ሰላምታ አቅርበው የተናገሩት ሪድ መንግሥትና አደባባይ የሚወጡ ሰልፈኞች ለመነጋገር ሰላማዊ መንገድ እንዲፈልጉ እንዲደማመጡ ማሳስበዋል። በቅርብ ሳምንታት በኢትዮጵያ ሰዎች ድምጻቸው እንዲሰማ እንደሚፈልጉ ተመልክተናል። በመንግስት ስልጣን ላይ ያሉት እና ጎዳና ላይ ሰልፍ የወጡት ሰዎች ለመነጋገር ሰላማዊ መንገድ እንዲፈልጉ እርስ በርስ እንዲደማመጡ አሳስባለሁ። ሀሳቡን ወይም ሀሳቧን በሰላማዊ መንገድ በመግለጻቸው ማንም ሰው ፈጽሞ መሞት የለበትም። ትናንት ቅዳሜ ጎንደር ላይ አንድ ወጣት በጸጥታ ኃይሎች መገደሉ ተዘግቧል። ቤተሰቦቹ ነጭ ቲሸርት ስለለበሰ ነው ሲሉ፣ ሁኔታው እንደሚጣራ የተናገሩት የክልሉ መንግስት ቃል አቀባይ ግን ልብስ አያስገድልም፣ አብሮ ያለ የሁከት መልእክት ግን ሊኖር ይችላል ብለዋል። ግን ቢሆንስ? ከባልደረባ የጽዮን ግርማ ለአቶ ንጉሡ የተከተለ ጥያቄ ነበር። በምንም እንቅስቃሴዎች ውስጥ ቢሳተፉ የታጠቀ ኃይል ፖሊስ፣ ህግ ያለበት ሀገር ከሆነ ይሄ ወጣት መያዝ አይቻልም ወይ? እንቅስቃሴ ውስጥ ሲሳተፍ መግደሉ ለምንድን ነው አስፈላጊ የሆነው? ሀገሩ ህግ ያለበት አይደለም ወይ? እላሹ ያው ህግ ስላለ ነው መንግስት እና ህብረተሰቡ የአካባቢውን ሰላም እንዲያስጠብቅ ህዝቡም እየጠየቀ ያለው መንግስትም ደግሞ ደጋግሞ ለህብረተሰቡ እያሳሰበ ያለው ነገር ግን በተለያዩ ጊዜያትና በአሁንም ሰዓት እየተደረገ ያለው መንግስት ህግ የማስከበር አቅሙን እና ኃላፊነቱን እንዳይወጣ የተለያዩ ወጣቱንና መንግስትን ህብረተሰቡንና መንግስትን ለማጋጨት የሚደረጉ እንቅስቃሴዎች አሉ እና በሂደቱ ግን የተፈጠረው ክስተት እጅግ አሳዛኝ ሆኖ በምንም መስፈር ሰው በለበሰው ልብስ ወደ ግጭት እንደማያመራ እና ይህም ጉዳይ እንዳላመራ ነገር ግን ደግሞ በዕለቱ ግርግር ለመፍጠር ግጭት ለመፍጠር የተደረጉ ጥረቶች የነበሩ መሆኑን ከግምት ውስጥ አስገብተን ይሄ ዛሬ ህይወቱ ያለፈው ወጣት ወደ ህይወት ማለት ያደረሰው ጉዳይ ግን ምንድን ነበር፣ እንዴት ነበር የሚለው ነገር እየተገመገመ ነው። ጉዳዩ ግን በፍጹም ከለበሰው ልብስ ጋራ የማይገናኝ ግን እንቅስቃሴ እንደነበረ የጸጥታ መዋቅሩን የሚፈታተኑ እንቅስቃሴዎች እንደነበሩ ነውና ህግ በማስከበር ሂደት የተፈጠረ ግጭት ነው ይሄ ግጭት የወለደው ጉዳት ነው ይሄ እንዲወገድ ነው መንግስት እየወተወተና እያስተነከከ ያለው እንደዚህ አይነት አሳዛኝ ክስተቶች እንዳይከሰቱ ነው። ዝርዝር ጉዳዩም ግን የእያንዳንዱን ጉዳይ ወደፊት በደንብ ተጣርቶ የሚገመገምና የሚገለጽ ይሆናል ማለት ነው። አዲስ አበባ ላይ ለዛሬ እሁድ ነሐሴ አስራ አምስት ሰልፍ እንዲካሄድ ሰሞኑን ጥሪዎችና ቅስቀሳዎች የነበሩ ሲሆን መንግስት በበኩሉ ሰው እንዳይወጣ ማስጠንቀቂያ አስተላልፏል። የተባለው ሰልፍም ሳይደረግ ቀርቷል። አንድ ጣዕመ ዜማን ጋብዛችሁ እዚ ጋ ብርትኳኔ በማዲንጎ አፈወርቅ Ertuğrul Kali Ançinde Ben alışayım Nesli Bilesem Ançinde Ben نارس وعليك إيه سواك سوالك بلوت نارس وعليك ወደ ተከታዩ ዝግጅት እንሸጋገር። በኢትዮጵያ ጉዳይ ስጋት አዘል ውይይት ኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአደግ ከሥልጣን ወርዶ የሽግግር መንግሥት እንዲቋቋም የሚጠይቁ ወገኖች አሉ። ተፈጥሯል በሚሉት ቀውስ ተስማምተው የሽግግር መንግሥት መቋቋምን ሐሳብ ግን የሚነቅፉም አሉ። የሕወሓት የቀድሞ ታጋይ ዶክተር አረጋዊ በርሄ ከጄኔቭ። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ፣ የቀድሞው የፓርላማ አባላቱ ግርማ ሰይፉ ከአዲስ አበባ፣ እንዲሁም በትግርኛ የሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ በጉዳዩ ዙሪያ ያላቸውን ሐሳብ ለአሜሪካ ድምፅ አካፍለዋል። ሙሉ ውይይት ቀጥሎ ይቀርባል። አዘጋጇ ጽዮን ግርማ ነች። በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች አስራ አምስት ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር። መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው። የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ። ለሀያ አምስት ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድ እና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው። ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም። ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው ፕሮሰሱ? ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአደግ ይውረድ፣ ኢህአደግ ይውረድ አለ። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ለማድረግ ምናምን እንደዛ ወደዛ የሚያስካሄድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ብሎ ማለት ይህ ስህተት ነው። ህወሀት ኢህአዲግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል። ማንም ሊያቋቋምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አድርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ ሀያ አምስት ዓመት አይተነዋል። ስለዚህ አሁን የቀረው እና ወሳኝን የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካይነት ልሂቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን፣ በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም። በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ። ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው አስበ። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግብ ብሆን ኖሮ በር ነበር እንደማለት ብዬ ነው መወስቶ። በቃ እርግብ አይደለሁም፣ አልሆንምም፣ አልበርምም ማለት ነው። ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሬ ይሄው ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶ ሺህ የሚቆጠሩ ሰዎች ሕይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለ ማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት፣ የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን ልታየት ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም እና አምባገነኖች፣ እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው። ለዶክተር አረጋዊ በርሄ ኢህአዲግ መቶ በመቶ የሕዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የሕዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር። ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት መቶ በመቶ ሕዝቡ ደግፎናል እና መቶ በመቶ የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነው ምንድን ነው? መቶ በመቶ የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ መቶ በመቶ የሚባለው ድጋፍ የት አለ? እንኳንና መቶ በመቶ አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሓት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሄረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው፣ ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ የሚያሳክሙ፣ የደላቸው ያለቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን እንግዲህ አንመለስም፣ ልቀቁ እራሳችን የመረጥ ነው ህዝብ ነው የምንመሰርተው ስልጣን ላይ የምናወጣው እያለ ነው ያለው። የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ፣ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል። የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ፣ ከኮራፕሽን የጸዱ እንዲሆኑ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንሽናላይዜሽን የዲሞክራሲክ ተቋሞች እንደዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአደግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው እንደዚህ ይደረግልን፣ እንደዚህ እየደረግልን። ይሄ ኤክስትሪሚስት የሚያነሱት ለምሳሌ ባንዲራ ላይ ያለመቀበል ምናምን በጣም ጥቂቶች ናቸው። ደግሞ እነሱ መመታት ነው ያለባቸው እንዲሸነፍ ነው ማድረግ ያለብን እንጂ ለእነሱ ተብሎ መንግስት አይወርድም። ምክንያቱም አሁን እኔ ለምሳሌ ፌዴራሊስት የሆነ አሳሰብ ነው የምቀበለው በዛ መልኩ ነው መኖር የምችለው ይሄ ሌላው ብሄር እንትን አልቀበልም የሚል ሀይል ወደ መንግስት አይደለም ጥያቄ እንዲያነሳ እንኳን አልፈቅድም፣ በዚህ መልኩ ማለት ነው። ግን ያው እንግዲህ ምንም ማድረግ ስለማይቻል ነው እያነሳ ያለው። ስለዚህ ወደዛ የሚያስኬድ ነገር የለም። የሽግግር መንግስት የምናምን የሚባል ያን ያህል እንትን ያለበት የለም። ቢኖርም ነው የምልሽ እንደዛ አይነት ችግር ካለም ፕሮሰሱ ነው ማስተካከል እንጂ ኢሚዲየት መጥቶ የሆነ ውጭውን። አሁን ለምሳሌ ዶክተር አረጋዊ የሚያነሳው ከሌለችው ነው። እኔ በጣም አደንቀው ሰው ነው፣ እሱ ካለኝ ታሪክ በትግል ውስጥ ምናምን የነበረበት። ግን አሁን እዛ ቁጭ ብሎ የችግር መንግስት አቋቁሞ መጥቶ ሊመራን ነው። ከዛ አሁን ባለው አመለካከት የኢትዮጵያ ሕዝብ ሲቀብ ይቀበለዋል። ኢሚዲየት ከዛ ተነስቶ ከአሜሪካም ከስዊዘርላንድ፣ ወይም ከሆላንድ መጥቶ ቤተ መንግስት ሊገባ ነው የሚያስበው። በዛ መልኩ ዲሞክራታይዝ ያደረገዋል። ሂደቱ ካልተስተካከለ ኢሚዲየት መጥቶ የሽግግር መንግስት ተቋቁመው ዲሞክራታይዝ ያረገዋል። እንደዛ ነው ብለው የሚያነሱ እነሱ ምንድን ነው ጀስቲፊኬሽን ናቸው የሚያብራሩት፣ የሚያመጡት ነገር ምንድን ነው? ሂሬንዘር ያሉ ጥያቄ የሚያነሱ ተሰብስበው መንግስት ያቋቁማል፣ የሽግግር መንግስት፣ በቃ ዲሞክራሲ ይመጣል ብለው ነው የሚያስቡ። በዛ መልኩ ይሆናል፣ ምንም ለውጥ ሊኖረው አይችልም። ሂደቱ ህዝብ ድርጅቶች፣ የምሁራን የወጣቶች መድረኮች፣ ፎረሞች ምናምን ይኖሩና በዚህ ሂደት ሁኔታውን ማመቻቸት ዜጎች የመሰላቸው እንዲናገሩ እንዲጽፉ፣ እንዲደራጁ መንግስት ላይ ተጽዕኖ እንዲፈጥሩ በሂደት ህዝቡ ደግሞ መንግስት ላይ እምነት የሌለው እንደሆነ እየገለጸ እያመነ ከዛ ለማን እንዲመርጥ ኢህአዴግ የሚያወርድ ከሆነ ሌላ ከሱ የበለጠ ዲሞክራቲክ የሆነ ቫልዩ ሴቶች ያሉት ፓርቲ አመራርም በዛ በዛው ልክ ያሉበት እነማን እንደሚመጡ የሚያይበት የሚያውቅበት፣ ስለዚህ ከኢህአዴግ ይሄ ይሻለኛል ብሎ የሚያምንበትና ወደ መንግስት ሲመጣም የሚቀበልበት እየፈጠርን ስንሄድ ሂደቱ ማመቻቸት በዛ መልክ ኢህአዴግ የሚቀይር ከሆነ ሊቀይር ይችላል። በኋላ ከሆነ ከአምስት ዓመት በኋላ በዛ በፎርማል እንትኑ ማለት ነው። ኢህአዴግ ነው የሚሻለኝ፣ ካየኋቸው ኃይሎች ኢህአዴግ ነው የሚሻለኝ የሚለው ካለ ደግሞ ይላል። ግን ፕሮሰሱ አሁን ባለፉ ምርጫዎች ለምሳሌ ከአሁን ሀንድረድ ፐርሰንት ያሸነፍበት ኢህአዴግ የነበረ ሂደት አይነት ከሆነ ዲሞክራቲክ አይደለም። ኢህአዴግ በብዙ መልኩ ለሱ በሚመች በሚመቹ መልኩ ስለሚመራው ደስ እሱ ብቻ ነው አማራጭ ሆነ የሚታይ። ስለዚህ ሌላ አማራጭ ስላላየ ኢህአዴግ ይመጣል። እዙ ግን ሌላ አማራጭ እያየ ኢህአዴግ ነው የተሻለ ብሎ ከሆነ ሌጅትሜት ይሆናል፣ ኢህአዴግ ይቀጥላል። የቀድሞ የፓርላማ አባል አቶ ግርማ ሴይፉ የሽግግር መንግስት ማቋቋም የሚለውን ሀሳብ ምክንያት አስቀምጠው ቢቃወሙም የኢህአዴግ መንግስት ባለበት ሁኔታ የስርዓት ማስተካከያ ነው የሚያስፈልገው በሚለው የአቶ ጌታቸው አረጋዊ ሀሳብ ግን አይስማሙም። አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም፣ አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብም ስህተት ነው የሚሆነው። ስህተት የሚሆነው እንዴት ነው? ራሱ የፈጠረውን ችግር ራሱ ጥሩ ነገር እሰራለሁ ብሎ የሰራውን ስህተት ራሱ ለማድረም የሚችልበት የአስተሳሰብ ደረጃ ላይ የደረሱ አይደሉም። ምናልባትም ይሄ ተፈጥሯዊ ጭምር ነው። አንዳንድ ጊዜ አንዳንድ ነገሮችን አንቺ ስትሞክሪያቸው ከተሳሳትሽ፣ ሌላ ሰው ሊያየውና ሊያስተካክለው የሚችልበት ሁኔታ ይኖራል። እኔ የምለው ያለሁት ምንድን ነው? ይሄ አሁን የፈጠረውን ችግር ራሱ ኢህአዴግ ነው የሚፈታልኝ የሚል ከሆነ የኢትዮጵያ ህዝብ ለኢህአዴግ መልሶ ይስጠው ስልጣኑ። ግን ይህንን ስልጣኑን የኢትዮጵያ ህዝብ እንዲሰጠው ግን ያልተጭበረበረ ትክክለኛ የሆነ ምርጫ የሚካሄድበትን መድረክ መፍጠር አለበት። ነው መሆን ያለበት እያልኩ ያለሁት እንጂ ኢህአዴግማ ይሄንን እንትን ሊፈታ አይችልም። ሊፈታም ስለማይችል ነው በራሱ ሰዎች ተባብረው ይህን ችግር እንዴት እንፍታ የሚል የሽግግር ሀሳብ መኖር ያለበት። እኔ ያዋጣል ብዬ የማስበው የምመክረውም፣ አንደኛ የኢትዮጵያ ህዝብ ይሄ መንግስት አሁን የጀመረውን የተፈጠረውን ችግር መፍታት የሚያስችል ቁመና የሌለው መሆኑን ተረድቶ አሁን የጀመረውን ጫና አጠንክሮ መቀጠል አለበት። ጫናውን አጠንክሮ መቀጠል አለበት ሲባል በተቻለ መጠን የሰው ልጅ ሳይሞት ነው። እስካሁን ሰላማዊ ሰልፍ ወጡ ሰዎች ሰው ገድለዋል የሚባል አልሰማሁኝም። ሰው እየገደለ ያለው መንግስት ነው። መንግስት ከዚህ እንትኑ መታቀብ ይኖርበታል። ህዝቡ ግን ጥያቄውን ልክም ይሁን ልክም አይሁን የፈለገውን ከሰማይ በታች ሊጠየቁ የሚችሉ ነገሮችን በሙሉ ለመጠየቅ መብት ያለው መሆኑን አውቆ ይህንን ጥያቄዎቹን በተከታታይ በማቅረብ ጫና ማድረግ አለበት። መንግስት ነው ተቃዋሚ ፓርቲዎች ደግሞ እራሳቸውን ማዘጋጀት አለባቸው። አሁን ይህን ጥያቄ ስትጠይቅኝ ቴሌቪዥን ከመቀየሪ በፊት በቴሌቪዥን የሆነ ነገር እያየው ነበርና ቀልደኛ የሆኑ ፓርቲዎች አሉኛ ሀገር ውስጥ። እነዚህ ቀልደኛ ፓርቲዎች አንድም አባል ሳይኖራቸው አባላቶቻችን ከዚህ እንዲታቀቡ እንሰራለን ይሉሻል። ምንም እኮ አባል የላቸውም። ስለዚህ ከእንደዚህ አይነት ፊለኛ የፖለቲካ ጨዋታ ወጥተው የእውነት ለኢትዮጵያ ፖለቲካ ለውጥ ሊያመጡ የሚችሉ የፖለቲካ ፓርቲዎች የሚደራጁበት የፖለቲካ ምህዳር መፈጠር ይኖርበታል። እየተጠየቀ ያለው በጣም ከባድ ጥያቄ አይደለም። እየተጠየቀ ያለው ህገ መንግስት ላይ የተቀመጡትን የዜጎችን የመደራጀት መብት እንዲያከብር፣ የንግግር ነጻነት እንዲያከብር፣ አላግባብ ያሰራቸውን ሰዎች በመፍታት የፖለቲካ ሜዳውን ለሁሉም እኩል የሆነ ማድረግ ይኖርበታል ይህንን በሚያደርግበት ጊዜ ይቅርብህ ያለው መጥፎ መጥፎ ስራዎችን ነው። ማፈንህን ተው፣ በደህንነት ዜጎችን ማሳለፍ ተው፣ ፓርቲ የሚደግፉ ሰዎችን በግብር ማስጨነቅ ተው። ትክክል ያልሆኑ በይፋ የምናውቃቸው ግን አላደረግኩም እያለ የሚክዳቸው ነገር ግን እያደረጋቸው ያሉትን ነገሮች ነው እንዲያቆም እየጠየቅ ነው ያለ። ነው ልጆቻችንን አንድ ነገር ሲያጠፉ የምንመክረውን አይነት ምክር ነው አሁን መንግስትን እየመከርን ያለ ነው። ምክንያቱም አሁን እያሳየ ያለው ጸባይ የልጅ የሆነ ስለመጣብን ማለት ነው። ስለዚህ የሚያጠፋቸውን ነገሮች እንዲያቆም ነው የሚጠበቅበት። ስለዚህ ሁሉ በዚሁ መስመር የምንሰራ ቢሆን መንግስትም ጫና ውስጥ ገብቶ ይህንን ነገር ለመቀበል ይገደዳል። ይህንን የማይቀበል ከሆነ ግን የግዱ ያኛውን ይቀበለዋል፣ በግድ መቀየር የሚባለውን ነገር ይቀበለዋል ብዬ ነው ማምን ሆኔ። ዶክተር አረጋይ በርሄ በበኩላቸው የሽግግር መንግስት ማቋቋም የሚለውን ሀሳብ በሁለት የተለያየ ምክንያት ለማይቀበሉት አስተያየት ሰጪዎች እና የኢህአዴግ ስርዓትም ባለበት ሁኔታ መሻሻል ይችላል በሚለው ሀሳብ ላይ አስተያየት ይሰጣሉ። አንደኛ ነገር ህዝቡ በቃኝ የኢህአደግ አገዛዝ ብሏል። መቼ ብትኝ? በሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት ለምሳሌ ብናይ አንድ ሚሊዮን ህዝብ ሰልፍ ወጥቶ ነው በቃኝ ያለው። ከዛም ቀጥሎ እንግዲህ ሌላው እናሳጥረውና፣ አሁን ያለው ሁኔታ ሙሉ የኢትዮጵያ ህዝብ በሙሉ ከዳር እስከ ዳር ተነሳሶ በቃኝ እያለ ነው። ለዚህም እየተጨፈጨፈ ነው ተደብድቦ ታስሮ በየቤቱ እንዲቆይ የተደረገበት ሁኔታ ነው ያለውን። ስለዚህ ይሄ መንግስት ይተካ ማለት የመላው የኢትዮጵያ ህዝብ ጥያቄ ነው። የህዝቡ ጥያቄ ስለሆነ መቀበል ያለብን ይመስለኛል። የሽግግር መንግስት እንዴት ነው የሚቋቋመው እነማን ናቸው የሚያቋቁሙት የሚል ጥያቄ ያስቸገራቸው ሰዎች ካሉ ደግሞ መልሱ ቀላል ነው። የሽግግር መንግስት እንዳውም ከማን ነው መምጣት ያለበት? ለሀገሪቱ ሀሳቢ ከሆነ ከኢህአደግ መምጣት ነበረበት። የሽግግር መንግስት ይቋቋም ማለት ደግሞ የኢህአደግን ስልጣን ወርዶ ያኔ የሚፈጠረው ስብስብ የሚመራው ስርዓት ይፈጠራል ማለት ነው። ይሄ ማለት ደግሞ በዛ በሽግግር ወቅት ኢህአዴግን ከፈለገ ሊሳተፍ ይችላል። ግን አሁን እድሉን እያጠበበው ነው፣ ለራሱ ለመሳተፍም እድሉንም እያጠበበው ነው። ሆኖም ግን አገሪቱ በሰላም እንድትሸጋገር ወደ ተረጋጋ ስርዓተ መንግስት እንድትገባ ቢሳተፍም እንደ አማራጭ ልናየው እንችላለን። አለዚያ ግን እነዚህ እስካሁን ሲታገሉ የቆዩ ኃይሎች መልክ ያለው ስብስብ ፈጥረው የሽግግር ጊዜያዊ ነው ማለት ነው የመሸጋገሪያ መንግስት ሊፈጥሩ ይችላሉ። ይሄ ደግሞ ከየትም ሀገር ተሞክሮ አለን። ሀብታም ተሞክሮ ስላለን ያንን ተሞክሮ ተግባር ላይ ማዋል የሚቻል ይመስለኛል። ውጭ ያሉ ኃይሎች ላይ ደግሞ አገሪቱ ውስጥ ለሚደረገው እንቅስቃሴ አስተዋጽኦ እያደረጉ ያሉ ኃይሎች ናቸው። እነዚህ ኃይሎች አገራቸው መግባት ስላልቻሉ መንግስት በሚፈጥረው ተጽዕኖ ምክንያት ውጭ እንዲኖሩ የተገደዱ ሀይሎች ናቸው እንጂ የሀገራቸው ሁኔታ የማይከታተሉ የማያውቁ ከህዝቡ ጋር ቀጥተኛ ግንኙነት የሌላቸው ሆኖ እንዳልሆኑ ላረጋግጥ ወዳለሁ። ኢህአዴግ ራሱን እንዲያሻሽል በተደጋጋሚ ጊዜ ጥሪ ቀርቦለታል፣ ከህዝብ ቀርቦለታል፣ ከተለያዩ ድርጅቶች ቀርቦለታል። ግን አልተቀበለውም፣ ረግጦት አልፎታል። ስለዚህ ዘላለም ኢህአዴግ እየጠየቁ መኖር ከሞኝነት ሊያስቆጥር የሚያስቆጥር ይመስለኛል። ወይም ደግሞ በሌላ አቅጣጫ ስናየው የኢህአዴግን እድሜ ለመቀጠል የሚደረግ ስራ ሊሆን ይችላል። ስለዚህ ይሄ መንግስት ራሱም እንዳመነበት በስብሷል። ሌሎች ሀገሮች እኮ የመንግስትን እድሜ ገድበው ህገ መንግስታቸው ላይ የሚያሰፍሩት ለምሳሌ አራት ዓመት ወይም ስምንት ዓመት ከዛ በላይ መሄድ የለበትም ብለው ገደብ ሰርተው የሚሄድበት እኮ ያለ ምክንያት አይደለም። ምክንያቱም ስልጣን ላይ መቆየት ምን አይነት ተጽዕኖ እንደሚፈጥር፣ ባለስልጣኖቹን ምንኛ እንደሚያባልግ በደንብ ጠንቅቀው ስላወቁት ነው። ታደግ ደግሞ ሀያ አምስት ዓመት ነው ስልጣን ላይ ያለው። ስለዚህ ይሄ ራሱ ባመነበት የበሰበሰ መንግስት ይቀጥል ማለት ሌላ አባዜ ያለው ነገር ካልሆነ በስተቀር ለኢትዮጵያ ሕዝብ ይጠቅማል ብሎ ማሰቡ እና ሀገራችንን ሰላም ያመጣል ብሎ ማሰቡ ትክክል አይመስለኝም። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ። የአገሮች ችግር ሁላችን እና እናቃለን ማለት ነው እና ለኦባማ የአሰላለፍነን ምልክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦሬዲ ምን እንደ ድቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር ምንድን ነው ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምትደገፍ ስለሆነ አሜሪካዎች ኃላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ፣ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጪ ሳይሆን በፊት ያለን ፖሊሲ መለወጥ አለበት። ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ አንድ መቶ ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። በተነሱ ጥያቄዎች ላይ አስተያየት የሰጡኝን አራቱንም እንግዶች እያመሰገንኩ በቀጣይም በሌሎች የሀገሪቱ ጉዳዮች ላይ ያላቸውን ሀሳብ ይዤ ለመመለስ ጥረት አድርጋለሁ። ጽዮን ግርማ ለአሜሪካ ድምጽ ሬዲዮ ጣቢያ ዋሽንግተን ዲሲ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ ሁለት አስተያየቶቻችሁን አንሸራሽሩ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ በ6080 እና በ15580 ኪሎሄርትዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ኸርትስ ላይ ማለን። ጽዮን ግርማና ሰለሞን አባተንን በዚህ ምሽት አብረናችሁ ያለ ነው። ከመሰናበታችን በፊት ከባልደረባዬ ከሱራፌል ሽፈራው ከዲጄ ፋጥሱ ግብዣዎች አንድ ጣል ላድርግላችሁ። ዘ ስክሪፕት ከሚጫወቱት ሆሎፌምን ነው። Yeah, you can be, be the greatest. You can be the best. You can be the King Kong banging on your chest. You can beat the world. You can beat the war. You can talk the guy, go banging on his door. You can throw your hands up. You can beat the clock. You can move a mountain. You can break rocks. You can be a master. Don't wait for luck. Dedicate yourself and you can find yourself. You can run the mile You can walk straight through hell with a smile You could be the hero You can get the gold Breaking all the records they thought never could be broke Yeah, do it for your people Do it for your pride you're never gonna know If you never even try Do it for your country Do it for your name Cause there's gonna be a day When you're standing in the hall of fame yeah. And the world's gonna